ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ብዙ ጊዜ አሁን ምንድነው ሸክላ ሰሪዎችን በዩ እነዚህ ሻማ የእደ ጥበብ ሰራተኞች በሙሉ ምንም የመናቅም ወይም ደግሞ ሙያቸውም የመደበቅ ደረጃ ላይ ነበር። አሁን ግን እነዚህ ሙያቸውን እዚህ ላይ አምጥተን ለብሰነዋል፣ ወደነዋል፣ አክብረነዋል ብለን ያው እንግዲህ ለሀገራችን ያስተዋወቅን ነው ተስፋ አደርጋለሁ። ባህር ዳር ላይ የጋቢ ቀን በሚል መጠሪያ ለሸማ ሰሪዎች አክብሮታቸውን ከገለጹ ወጣቶች መካከል የአንደኛዋን አስተያየት ነበር የሰማ ነው። ሙሉ ጉዳይ በምሽቱ ይደመጣል። ለዛሬ ግን የምሽት ዝግጅታችን የሚጀምረው በዚህ በሰሜን አሜሪካ ከሚኖሩ ኢትዮጵያን ጋር በምናደርገው ውይይት ነው። የዛሬ እንግዳይን ቆየት ብዬ አስታውቃችኋለሁ። የዛሬ እንግዳችን በወጣትነት ዘመናቸው ባስመዘገቧቸው የስፖርት ዓለም ድሎች ከሚታወሱ ኢትዮጵያን መካከል አንዱ ነው። በተለይ በሲድኒ ኦሎምፒክ ድሉ የአምስት ሺህ ሜትር ድሉ እናስታውሰዋለን አትሌት ሚሊዮን ወልዴን። አትሌት ሚሊዮን ወልዴ መኖሪያውን በአሜሪካ ምድር ካደረገ በኋላ ታዳጊዎችን በአትሌቲክስ ስፖርት ለማነጽ በሚደረጉ በርካታ እንቅስቃሴዎች ውስጥ ንቁ ተሳታፊ ሆኗል። ስለ ተወሰኑት እንቅስቃሴዎችና ስለ አትሌቲክስ ሕይወቱም በጥቂቱ ለመስማት፣ ለመጫወት በስልክ መስመራችን ከሚኔሶታ ጋብዘነዋል። ሚሊዮን እንደምንልሃል እንደምን አድረሃል? ሚኔሶታ ላይ ጠዋት ነው። እንኳን ወደ ዝግጅታችን በሰላም መጣ። እናንተም ያው ብዙ ልጅነት የለውም። እንዴት አደራችሁ? በጣም አመሰግናለሁ። እንግዳችን ስለሆን ከሀሳብህን ልታጋራን ስለፈቀድክ በአድማጮችና በተመልካቾች ስም በእጅጉ አመሰግንሃለሁ። እኔም በጣም አመሰግናለሁ እንግዲህ አድርጋችሁ ስላቀረባችሁ መልካም እንግዲህ ሚሊዮን ገና በለጋነታቸው ወደ አትሌቲክስ ስፖርት ከገቡ እውቅ አትሌቶች መካከል አንዱ ነህ ገና በአስራዎቹ ውስጥ እያለህ የተለያዩ ዓለም አቀፍ ውድድሮች ላይ ተሳትፈሃል ማሸነፍም ጀምረሃል ለምሳሌ የማራካሽ ወጣቶች ቻምፒዮንሺፕ የስምንት ኪሎ ሜትር ውድድርን ስታሸነፍ ገና ሀያ ዓመት እንኳ አልሞላህም ነበረ በአፍላነትህ ከስፖርቶች ሁሉ ለይተህ ወደ አትሌቲክሱ ያዘነበልክበት ምክንያቱ ምንድን ነው? ጥቂት ስላጀማመሩህ ለአትሌቲክስ ሩጫ አጀማመሩ ጥቅስ የተወሰነውን እስቲ ንገረን ስላጀማመሩ። እንግዲህ አጀማመሬ ብዙን በትምህርት ቤት በኳስ ላይ ነው የጀመርኩት። ኳስ እየተጫወትኩ ነው በአካባቢ ላይ ከአካባቢ ካሉ ልጆች ጋር ኳስ እየተጫወትኩ ነው ያደግኩት። ግን አጋጣሚ ያው አንድ የምንጫወትበት ሜዳ ሲታጠር ለሆነ ለልማት ብለው ሲያጥሩት የዛን ጊዜ ወደ ቁስቋም የሚባል ቦታ ጫካን ወደ እንጦጦ ነው ወደዛ ጋር ሜዳ ፍለጋ እየሮጥን ስንሄድ ነው የዛ ሰዓት በአካባቢያችን የሚሮጡ ሁለት አትሌቶች ነበሩና፣ እነሱን በተደጋጋሚ ማየት ጀመርኩኝና ያው እኔ ነበርኩኝ ከዛ እዛም ደርሰው ሜዳው ላይ ከዛ እነሱም እንደ ቀልድ እንግዲህ ለምንድን ነው ከእናንተ ጋር ቀላቅሉት ምናምን የሚባል እንደ ጨዋታ ነገር መጥቶ ሀሳቡ በዛ ፈለቀልኝና ተቀላቅዬ እንግዲህ ተሳካልኝ መሰለኝ፣ እግዚአብሔር ይመስገን። መልካም እንግዲህ ሚሊዮን በጣም የምትታወስበት በተለይ በጎርጎሳውያኑ ሁለት ሺህ ዓመተ ምህረት በሲድኒ ኦሎምፒክ በአምስት ሺህ ሜትር ያስመዘገብከው ያልተጠበቀ ድል እንደሆነ ይታወሳል። ከአንተ በፊት ልምዱ የነበራቸው ሌሎችን ሀገራት የወከሉ ተወዳዳሪዎች ከመኖራቸው ጋር በተያያዘን ያልተጠበቀ የተባለው በወቅቱ እጅግ ወጣት ከነበሩ ተወዳዳሪዎቹ መካከል አንዱ ነበርክ። የስንት ዓመት ወጣት እንደነበር ካስታውስልን፣ ለአድማጮችና ለተመልካቾቻችን ያ ድል እስከ ዛሬ ለቀጠለው ስምህ እስከ ዛሬ ድረስ ለምትነሳበት ዝና ምን ያክል አስተዋጽኦ አለው? ምን እስታስታውሳል? የነበረውን ስሜት ጠቅላላ አድርገህ ንገረን። እንግዲህ የነበረው ስሜት ከዛ በፊት እንግዲህ በሩጫ ስጀምር አስራ ሰባት አስራ ስምንት ዓመት ላይ ትምህርት ቤት ወደ ሀይ ስኩል ከእያለሁ ነው የጀመርኩት እና እዛው ሩጫውን ጀመርኩኝ። ወዲያውኑ ክለብ የሚያስኩኝ ወዲያውኑ ደግሞ ናሽናል ቲምም ተመረጥኩኝ። በጣም በፈጣን እድገት ነው ወደ ናሽናል ቲም ሄድኩት። እና ገና በወዲያው የመጀመሪያውን ዓለም ወጣቶች ጃል ሜዳ ማጣሪያ በሚደረገው ውድድር ላይ እዛ ላይ የመጀመሪያውን ሶስተኛው ጥቼ ያለፍኩኝ ወደ ደቡብ አፍሪካ ሄድኩኝ። መጀመሪያ ደቡብ አፍሪካ ነው ሄድኩት። ከዛ በኋላ ደግሞ በሚቀጥለው ላይ ደግሞ ወደ ሞሮኮ ሄጄ እዛ ደግሞ ሻምፒዮን አንደኛ ሆኜ በዓለም ወጣቶች የመጀመሪያውን ወርቅ አመጣሁበት ጊዜ ነው። ከዛ በኋላ እንግዲህ እየቀጠል በወጣቶች ነው ብዙ ጊዜ ወክዬ ለሀገሬ ብዙ መዳሊያዎች አመጣሁት። ወዲያውኑ ዓለም ሻምፒዮና እና ኦሎምፒክም ደረሰ። እዛ ደግሞ ያው በአምስት ሺ ሳለ ተሳትፌ ወርቅ አመጣል። ያ ድል የነበረው ስሜት ምን ነበረ? በተለይ ወደ ሀገር ቤት በምትመለሱበት ጊዜ ደማቅ አቀባበል ነበረ። በወቅቱ ደግሞ ደስታህን የገለጽበት መንገድም ለየት ያለና ምንድን ነው የአራዳ ልጆች የሚያደርጉት አይነት ነው እየተባለ ይነሳ ስለነበረ የነበረው ድባብ ምን ነበረ? ምንስ ትዝ ይልሃል? ከዛ ድል ጋር በተገናኘ የምታስታውሳቸው የማይረሱ ገጠመኞች ምንድን ናቸው? እንግዲህ የዛን ጊዜ ባይገርምህ ልክ የአምስት ሺ ፋይናል የሚደረግለት እኛ ወደ ሜዳ ውስጥ ስንገባ ደራርቱና ጌጤ አሸንፈው ለመዳሊያ እየገቡ ነበረ። የእነሱ መዳሊያ የእኛና አቆሙ እና የእኛ መነሻ ልክ እንትኑ ስታርት እንትኑ ላይ ቆመን እነሱ ደግሞ መዳሊያ ይሸለሙ ነበረ እና በዛ ሰዓት የአገራችንን መዝሙር ቆመን ከመጀመራችን በፊት ዘምረን ነው እና የጀመር ነው። ያ ጭንቅላቴ ውስጥ የሆነ ነገር ነው የፈጠረብን። እኛም አሁን እዚህ ላይ እንደዚህ ሆነን እኛም ማዘመር አለብን ብለን ከጓደኞቼ ጋር የዛን ጊዜ አብረን እንትን አድርገን ነበር ና እግዚአብሔር ይመስገን፣ እኔ ደግሞ ተሳካ። በጣም የማይረሳ የአትሌቲክስ ስፖርት አጋጣሚ ነበር። በርካታ ኢትዮጵያውያን የአትሌቲክስ ወዳጆች ዘንድም እስከ ዛሬም ድረስ የሚወሳ ነው። ከሲድኒው ድል በኋላ ካናዳ ኤድመንተን ላይ በቀጣዩ ዓመት በዓለም አትሌቲክስ ቻምፒዮንሺፕ ላይ የብር ሜዳሊያ ያሸንፋል። ከዚያ በኋላ ባሉት ዓመታት እንግዲህ ቀስ በቀስ ወደ አትሌቲክስ አሰልጣኝነቱ ፊትህን አዞርሃል ማለት ይቻላል። ሚኔሶታ ላይ ሴንት ቶማስ በሚባል አካዳሚ አገር አቋራጭ ሩጫ አሰልጣኝ ሆነ መስራትህን ሰምቻለሁ። ለምን ወደ አሰልጣኝነቱ ፊትህን ማዞር ፈለግ እንግዲህ ከኤድመንተን እንደደረሰ የዛን ጊዜ ልክ ወደ ኤድመንተን ትሬኒንግ ካምፕ ውስጥ ሆነን እግሬ ላይ ከባድ ጉዳት ደረሰብኝ። ኤድመንተን ራሱ ስሮጥ እንደውም አትሄድ ሁላ እየተባልኩ ነበረ ግን ያው አሰልጣኞችም የተለየ እንትን እያደረጉኝ ዶክተሮቹም ዶክተር አያሌው ጥሩ ትሪትመንት ሰጥተውኝ ከዛ በኋላ ያንን እንድሳተፍ አደረጉኝ እና ባይገርምህ እዛም ላይ ጥሩ ተሳካልኝ። እንዲሁም ሶስተኛ ሆኜ ሁለተኛው ያው ሶስተኛ ነው። ያው በኋላ በእንትን ሁለተኛ ሆንኩኝ እና የብር መዳሊያዬን አገኘሁኝ እና ከዛ በኋላ ነው እዛ ላይ ነው የጀመረኝ እና እግሬን ከዛ በኋላ ወደ ሳውዲ አረቢያ ሜቼ የሕክምና አድርጌያለሁ። የጀርባ አጥንቴ ላይ ከባድ እንትን ተደርጎ እዛም ሕክምና ውስጃለሁኝ። ከዛ በኋላ በቃ እየቀነሰ መጣና፣ አሁንም ትሬኒንግ ብዙ ጊዜ ወደ አሜሪካን ኒውዮርክ አንድ የጓደኛዬም የኢኮሎጂስት የሚያሰለጥን ማይክ ቦርን ይባላል ስቲል አለ እና እሱ ጋር ትሬኒንግ ለመስራት ሄጄ በዛ ሰዓት ነው ያው ሩጫው ብዙ እንትን እንደሌለው ስለ እንትን ስላለ ወደዚህም አዘንበል ይህንንም እይ ተመልከት በመባል በዛ ጀመርኩ ማለት ነው። እንግዲህ ወደ ዩናይትድ ስቴትስ ከመጣህ በኋላ ከአትሌቲክሱ አሁንም አልራቅም። በተለያዩ ጊዜ እንግዲህ ቀደም ብለን እንደነገርከን በአሰልጣኝነቱ ትሰራ ነበረ። እንዲሁም ትውልድ ኢትዮጵያውያንም ሆነ ሌሎች አፍሪካውያን በሚሳተፉባቸው የተለያዩ የጎዳና ሩጫዎች ላይ በአስተባባሪነት እንዲሁም ደግሞ በአዘጋጅነትም ስትሳተፍ አይቻለሁ። በቅርብ ዓመታት ውስጥ ደግሞ ሚሊዮን ወልዴ ሁለት ሺህ የተባለ የአትሌቲክስ ማሰልጠኛ ተቋም መስረታል። ተቋሙንስ እንዴት ለመጀመር ቻልክ? የሚሰጣቸው አገልግሎቶች ምንድን ናቸው? ግቡ ምንድን ነው የተቋሙ? እንግዲህ በዚህ መጀመሪያ ለመግባት ያነሳሳኝ እንዳልከው ኒውዮርክ ውስጥ ሆኜ የተለያዩ ሀይ ስኩል የፕራይቬት ሀይ ስኩሎች ውስጥ አሰልጣኝ ሆኜ እሰርቻለሁ። በመጀመሪያ ሪቨርዴል ሀይ ስኩል የሚባል ማስተር ስኩል፣ የማስተር ሀይ ስኩል የሚባል ሆሊ ቻይልድ፣ ዌስትቼስተር ትራክ ክለብ፣ እነዚህ ሁሉ እሰርቻለሁ እና የብዙዎቹ አሁን ሆሊ ቻይልድ እና ሪቨርዴል የሴቶች ብቻ ነው። በእነሱ ቨርሲቲ ይሉታል እስቴፕ አላቸው እና የእነሱ የዋናው ቲም አሰልጣኝ ሁኜ ሰርቻለሁ። እዛ ሁኜ ያው ቤተሰቦቼ ኢትዮጵያ ነበሩ። አሁን ነው በቅርብ የመጡት። ብዙን እዛ ነበረ ማሳልፈው። አሁን እነሱ ወደዚህ ሲመጡ፣ ወደ ሜኔሶታ ሲመጡ ግዴታ ወደ ቤተሰብ መቀላቀል አብሬ መሆን ስላለብኝ፣ ልጆችም ወደ ትምህርት ቤት እየሄዱ ስለሆነ ከእነሱ ጋር መሄድ ስላለብኝ እዚህ ያለውን እንትን ይሄንን በማሰብ እዚህ ላሉት ደግሞ ታዳጊ የእኛ ማህበረሰቦችን በማሰባሰብ ይሄንን አቋቁሜ በዚህ መንገድ እንዲሄዱና እነሱም ደግሞ የተሻለ በሩጫው ባይገርም በሩጫው የሚሰጠው ሚኒማል ሀይ ስኩል ማነው ለካሌጅ ለመሄድ ለሀይ ስኩል ላይ ሆነው እኛ ሀገር በቀላሉ የሚመጣ ነው። ምክንያቱም ሀገራችን ሀይ አልቲቲድ ነው። ትሬኒንግ የሚሰራው ወጣቶች እዛ በአንድ ጊዜ እንትን ብትላቸው ያ ይህን ሰዓት በአንድ ጊዜ ይመጡታል። እዚህ ያሉት ግን ትንሽ ይከብዳል። አሁን ግን ፕራክቲስ ካደረጉ ግን ያንን ሰዓት እየመጡ የተሻለ ነገር እንዲያገኙና እነሱንም እንዲያሰባስብ ብዬ ነው። መልካም እንግዲህ ሚሌን በአንተ የአትሌቲክስ ተወዳዳሪነት ዘመን የማይዘነጉ አሰልጣኞች ነበሩን። ዶክተር ወልደ መስቀል ኮስትር፣ እንዲሁም ሌሎች ሌሎች ማለት ነው። እነሱ የሚያሰለጥኑበት የራሳቸው ዘይቤና ፍልስፍና ነበራቸው። አንተ በአሁኑ ሰዓት እዚህ ዩናይትድ ስቴትስ የምታገኛቸውን ታዳጊ አትሌቶች በየትኛው ፍልስፍና ነው የምታሰለጥናቸው? ያለው ልዩነትስ ምንድን ነው በተለይ እዚህ ከተቋም አንጻር ብዙ ነገር የሚሟላላቸው ይመስለኛል። ኢትዮጵያ ውስጥ ደግሞ ከተፈጥሮ እና ከሌሎች ጉዳዮች ጋር በተገናኘ ጠንካራ አትሌቶች ይፈጠራሉ። ያለው ልዩነት ምንድን ነው ብንዋሰው የምትለው ጉዳይስ ምንድን ነው? እንግዲህ በጣም ትልቅ ልዩን እንዳልከው፣ ሀገራችን ላይ እንትኑ አገሩ ራሱ መልካም ድሯ በጣም የሰጠ ነው፣ ለሩጫ ለማንኛው ስፖርት እንትን ያደረገ ነው። እዚህ ግን ልጆች ሲማሩ የተለያየ ማለት ብዙ ተጽዕኖ ትምህርታቸው ላይ ያደላሉ። ሩጫውን የሚሰጥ ከትምህርት በኋላ ነው። ሩጫው ድካም አለ። እዛ ያው ሁሉ እያለ ግን ውጤት ለማምጣት ይጥራሉ። እኔ ደግሞ ያ ብዙዎቹ ደግሞ የኛ በእንትን ትኩረት እየሰጡት አይደለም፣ እዚህ ሩጫ ላይ አሁን በዚህ ሀገር ላይ ሳይ እዚህ ተወልደው የኖሩ ብዙ ጊዜ በሌላ ስፖርቶች ላይ ነው። ብዙ እንዳልኩ በጣም ፋሲሊቲ ያለው እንትን ለእያንዳንዱ አስቢር በትምህርት ቤት የሚሰጠው እንትን በጣም ላቅ ያለ ነው እና ሩጫው ላይ ደግሞ ብዙ እንትን የላቸውም። የኛ ያንን እንዲያገኙት በማሰብ ነው። ከዛ በኋላ እንግዲህ ቀጣዩ ወደ ሌላ የሚሄዱ ትሬኒንጉን ካገኙ በኋላ እኔም የሰለጠንኩበትን እና የሄድኩበትን አካሄድ ለነሱ ለማሳየት ነው። መልካም ሚሊዮን፣ የቀጣይ ዘመን እቅድህ ምንድን ነው? አሁን የጀመርካቸው ስራዎች አሉ። ከእነሱም ጋር በተገናኘ ሊሆን ይችላል። ወይም በግልህም ደግሞ የምትሞክራቸው ሌላዎች ጉዳዮች ካሉ ስለ እነሱ ንገረኝ። እዚህ የሚኖረው ትውልድ ኢትዮጵያዊ ማህበረሰብስ እንደናንተ ላሉ ሰዎች ለሚያደርጉት እንቅስቃሴ ምን አይነት ድጋፍ ነው ማድረግ ያለበት ብለህ ትመክራለህ? እንግዲህ ሁሉም ልጅ እንግዲህ እኔ እንግዲህ ራሴ ነው በዚህ ይህንን አቋቁሜ ልጆችን ለማሰባሰብ ያው ብዙ ያልተለመደ ነገር ነው። ልጆቹን እንግዲህ ወላጆችን በሚሄዱበትና በአሉበትና በሚማሩበት በእኛ ማህበረሰብ በቸርች ውስጥ እየሄድኩኝ ልጆቹን ወደዚህ በተለይ ያው ወላጅ ነው እዚህ እንትን ዋናው እንትን እና ልጆቹ እኔ በአቋቋምኩት ወይ ደግሞ በ ማለት በምንሰራበት የትሬኒንግ ቦታ ላይ ልጆቻቸውን ይዘው መጥተው እኔም ደግሞ ያለኝን ልምድ ለማካፈል ለእነሱ ዝግጁ መሆኔን ነው በዚህ አጋጣሚ ለሁሉ የምናገር። እጅግ በጣም አመሰግናለሁ። ከመጨረሳችን በፊት አንድ ጥያቄ ይቀረኛል። እሱም በወጣት የአትሌቲክስ ተወዳዳሪዎች ስም የቀረበ ነው። በተለያዩ ውድድሮች ላይ አሸናፊ ለመሆን ያበቃሉ ከምትላቸው መላዎችና ዘዴዎች ወይም ብልሃቶች መካከል አንድ ሁለቱን ንገረን። ወጣቶች በዚህ ውድድር በዚህ ዘርፍ እንዲሳካላቸው ምን ማድረግ አለባቸው ብለህ ትመክራለህ? እንግዲህ በርትተውና ትኩረት ሰጥተው መስራት ነው። እዚህ ሀገር ካየሁት ሀሳብ፣ ብዙ ሀሳብን የሚበታትን ነገር አለ። ግን ልጆች ሁሉንም ትምህርታቸውን በመጀመሪያ ትምህርታቸው ላይ ትኩረት ሰጥተው ከዛ ደግሞ ወደ ስፖርቱ ወደዚህ ማንኛውም በሚፈልጉት ስፖርት ላይ ትኩረት ሰጥተው ትሬኒንጋቸውን የሚሳያረጉ እያንዳንዱ ከሰሩ የሚፈልጉበት ቦታ የማይደርሱበት ምንም ምክንያት የለም። ምክንያቱም እኔ አይቼዋለሁ። ከወጣትነት ተነስቼ ነው በአንድ ወይም እስከ ኦሎምፒክ ድረስ የደረስኩት እና ያሉትን ውድድሮች ዓለም ላይ የሚደረጉትን አሸንፌ ነው። ያንን ስቴፕ ደግሞ ለነሱ ሼር ለማለማሳየት ያው በደንብ እጄን ዘርግቼ ዝግጁ ነኝ ብዬ ተዘጋጅቻለሁ። ለዚህ ዝግጅት እጅግ በጣም እናመሰግናለን። የኦሎምፒክ ባለድል አትሌት ሚሊዮን ወልዴ፣ ስለነበረን ቆይታ በአድማጮች፣ በተመልካቾች ስም አመሰግናለሁ። በሌላ ጊዜ እንግዲህ ስቱዲዮ ደግሞ ተገናኝተን ሌሎች ጉዳዮች እናነሳሳለን። ለአሁኑ መልካም ቀን፣ አሜን ለሁላችን። አብታሙ፣ እኔም በጣም አመሰግናለሁ እንግዲህ አድርጋችሁኝ፣ እንግዲህ ከዚህ ድረስ ደውላችሁ ስለጋበዛችሁኝ እጅግ አድርጌ በጣም አመሰግናለሁ። መልካም እኛም እናመሰግን። ጋቢና ቪኦኤን ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ከሰሞኑ ሸማ ሰሪዎችን ለማክበር የባህር ዳር ወጣቶች ለየት ያለ ዝግጅት አቅርበዋል። አስቴር ምስጋናው ስለ ዝግጅቱ ትነግረናለች። ባህል የአንድ ማህበረሰብ የማንነቱ መገለጫ ነው። ባህል በአለባበስ፣ በክዋኔ፣ በዘፈን እና በወግ ይገለጻል። በኢትዮጵያ ከቅርብ ዓመታት ወዲህ የሀገሬውን ባህል እንደ ኋላ ቀር የባህር ማዶውን ደግሞ እንደ ስልጣኔ በመመልከት በተለይ በወጣቱ ዘንድ ብላክ ደይ፣ ከለር ደይ፣ ካራቫት ደይ በማለት የሚከበሩ ቀናት ትርጉማቸው ምን እንደሆኑ እንኳ ራሳቸው አክባሪዎቹ ሲጠየቁ ግራ ሲጋቡ መመልከታቸውን ያነጋግርናቸው ናቸው፣ የባህር ዳር ከተማ ወጣቶች ነግረውናል። ይህንን ያስተዋሉት በባህር ዳር ከተማ የጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ አስራ ሁለተኛ ክፍል ተማሪዎች ግን ከዚህ አስተሳሰብ ወጥተው የጋቢ ቀንን አደባባይ ላይ ሲያከብሩ ተመልክተናል። በባህላዊ አለባበስ፣ ባህላዊ ዘፈንን ከባህላዊ ክዋኔ ጋር አስተሳስረው ተማሪ ትንሣኤ አንተ ሁነኝ የጋቢ ቀንን ለማክበር የወጡበት ምክንያት ስትገልጽ ለሙያተኛው ክብር ለመስጠት እንደሆነ ትናገራለች። ዛሬ ጋቢ ደይ ለማክበር ያሰብነው እስከ ዛሬ ድረስ ፕሮም ደይ፣ ብላክ ደይ፣ የተለያዩ ዋተር ደይ፣ ከለር ደይ የሚባሉት ደዎች በሙሉ የመጡት ከውጭዎች ነው እና እስከ ዛሬ ድረስ የራሳችን የሆነ ባህል ምናምን እየተከበረ አልነበረም። ስለዚህ ከጓደኞቻችን ጋር በመመካከል ዛሬ የራሳችን የሆነ ኢትዮጵያ የሆነ ይዘት ያለው ሸማቾች እንደዚሁም ያው እኛን በሚመስል እኛን በሚገልጽ ሁኔታ መጠናል። ያው ጎዳና ነኝ ዛሬ ወጣ ነው። ሌሎች ተማሪዎች ከኛ አይተው እነዚህ ከለር ዳይ ብላክ ዳይ የመሳሰሉትን ይልቅ እንደዚህ እኛነታችን የሚገልጽ ባህላችን ለማክበር ነው። ያው ይህንን ደግሞ ስናመጣ ከዚህ ከዚህ ከዚህ በስተጀርባ ያሉት ነገሮች አሉ። ለምሳሌ ይህንንም የሰሩን እነዚህ የተባረኩ ልጆች፣ እነዚህ ሸማ ሰሪዎችን፣ እነዚህ ሁሉ አሉ እና ያው ክብር ምስጋና ለነሱ ለማለት ያክል ነው። ብዙ ጊዜያው ምንድን ነው ሸክላ ሰሪዎች እነዚህ ሻማ፣ የእደ ጥበብ ሰራተኞች በሙሉ ምንም የመናቅም ወይም ደግሞ ሙያቸውን የመደበቅ ደረጃ ላይ ነበር። አሁን ግን እነዚህ ሙያቸውን እዚህ ላይ አምጥተን ለብሰነዋል፣ ወደነዋል፣ አክብረነዋል ብለን ያው እንግዲህ ለሀገራችን ያስተዋወቅን ነው። ይስፋረጋለ ተማሪ ሁላ ገርሽ ግዛቸው፣ ደግሞ ጋቢ በአካባቢው ማህበረሰብ ዘንድ የክብር ልብስ ነው። ይህንን አደባባይ ለብሶ መውጣት ደግሞ ባህልን ማስተዋወቅ ነው ትላለች። ሁላችንም እንደምናውቀው በሁሉም ትምህርት ቤት የመጣ ወይም የሰማነውን ትርጉሙን የማናቀው ነው። እኛ ጋቢ ደይን ማክበር የፈለግንበት የኢትዮጵያ ባል ስለሆነ ወንዶችን፣ ሴቶችን የሚለብሱት ኢትዮጵያዊነትን የሚገልጽ ጋቢ ስለሆነ እኛ ደግሞ ማክበር የፈለግነው የጋቢ ቀን የሚለው ነው። አይተን ከሆነ እንዲሁም ጊዜ ሰው እንኳን ሲጋባ ለልጆቻቸው ሰዎች ጋቢ ነው በስጦታ መልክ የሚሰጡ ይሄንን እንኳን ያው ማየት እንችላለን። ለሙያተኛውም ክብር መስጠት ነው ያው ጋቢውንም፣ ጥለቱንም ያው ሙያተኛ ነው የሚሰራው። እነሱንም ማክበር ይሆንልን። ተማሪ አማኑኤል እንደሚለው ደግሞ አንዳንድ ወጣቶች ትርጓሜውን እንኳን በወጉ ሳያውቁ ቀናት የሚያከብሩ ወጣቶች የራሳቸውን ባህልና ወግ አውቀው እንዲያከብሩ ይህ ፕሮግራም ማሳያ ነው ይላል። ራሳችን በሀገራችን ላይ ያሉ ነገሮች እንድንኮራ በዛው የእናቶቻችንን ባህል ወግ እናስተዋውቃለን። ብዙ በየቤቱ ራሱ እንደ ሚሸሩ የነበሩትን የሽመና እቃዎች ምኖችን በዚህ ወጠን ጋቢ በማክበር ስናስተዋውቅላቸው ለእነሱም ሞራል ይሰማቸው፣ ለእኛም ደግሞ የተለየ ደስታ ያለ። ወጣቶች በአደባባይ ላይ ወጥተው ያከበሩትን የጋቢ ቀንን እየተመለከቱ ያገኘናቸው አቶ ታለ ምንተስኖት ለበርካታ ዓመታት በመምህርነት አገልግለው በአሁኑ ሰዓት በጥሮታ የተገለሉ ናቸው። አቶ ታለ ወጣቶች የጋቢ ቀን ብለው ማክበራቸው ለባህላቸው ትኩረት መስጠታቸው ቢያስደስታቸውም ያስደስታቸውም ከቁሱ ይልቅ የሙያተኛውን ቀን ብለው ቢያከብሩ መልካም ነበር ይላሉ። ጋቢ መልበሱ አይከፋም፣ ወደ ባህላቸው ጥሩ ነገር ነው። ግን ወደ ባህላቸው ሲመለሱ ይዞት የሚመጣ ነገር አለ። ማሰሪዎቹ ባህላዊ እንትኑን ከሚሰሩት አንጻር ከሆነ ደግሞ የጋቢ ቀን ሳይሆን የሸማ ሰሪዎች ቀን ተብሎ ስያሜ ተሰቶት ያንን ሊከበር የሚችልበትን መንገድ መፈለጉ ጥሩ ነው ነው የሚለው። ባህልን ማወቅ ማንነትን ለመግለጽ ያግዛል። ባህሉንና ማንነቱን ጠንቅቆ የሚያውቁ ትውልድ ማፍራት ደግሞ በራሱ የሚተማመን ቤተሰቡን ማህበረሰቡንና ሀገሩን የሚወድ ዜጋ ይፈጥራል። ይህም ጥቂትም ቢሆኑ የዛሬ ወጣቶች ምሳሌ ናቸው ሲሉ አስተያየታቸውን ቋጭተዋል። አቶ ታለ ምን ታስኖት ለአሜሪካ ድምፅ አስቴር ምስጋናው ባህር ባህርዳር። አስቴር እናመሰግናለን። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ከኢትዮጵያውያን ወላጆች በውጭ ሀገራት የሚወለዱ ሕጻናት ሊያጋጥማቸው የሚችለውን የማንነት ጥያቄ መፍታት እንዲችሉ የእኛ ስቶሪ ወይም የእኛ ታሪክ የተሰኘ መርሃ ግብር ታሪክና ባህልን የሚያስተምሩ መረጃዎችና ሕጻናት በሚገባቸው መንገድ መጽሐፍትና አጫጭር ፊልሞችን በማዘጋጀት እያሰራጨ ይገኛል። ስመኝሽ የቆየ የዚህን መርሃ ግብር መስራች ሄላንዳ ፎርቅ ጋር ያደረገችው ቆይታ በመቀጠል ይቀርባል። የእኛ ስቶሪ ወይም ደግሞ ምናልባት የእኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ህጻናትን ኢላማ ያደረገ ፕሮጀክት ይመስለኛል። እና እስኪ መጀመሪያ በውጭ የሚኖሩ ህጻናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው። ሀሳቡ እንዴት መጣ? እኔ ኢትዮጵያን የተወለድኩት እና ያደግኩት በአስራ ስድስት አመቴ ነው የወጣሁት እና ከዛ በኋላ ውጭ ሀገር ነው የኖርኩት። ልጄ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ እኔ ኢትዮጵያ ስላደኩ ባህሉን ቤተሰቡን ፍቅሩን አገሩን ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም ሀገሩን ማየት አትችልም እና እንዴት ብዬ ነው የኢትዮጵያንነቷን ፖርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ሳስበው እሷ የምትወደው አይነት ታሪክ ያስፈልጋል ለሷ ብቻ ሳይሆን ለሌላ ኢትዮጵያ ቤተሰቦች ያሏቸው ወይ እዚያ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ ይመጣል። አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳች ያደረገሽ ሁኔታ አለ? አዎ፣ እኔ መጀመሪያ ከሀገር ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቅኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስለ አየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም። ጥያቄ ሲመጣብኝ አንዳንድ ጊዜ እንዲያውም ለምንድን ነው ቀለምሽ ቅጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው እንደዛ አይነት ጥያቄዎች ይመጣብኝ ነበር። መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው? ወደ በአውሮፓ አቆጣጠር ሁለት ሺህ አስራ ስምንት አካባቢ ነው የጀመርነው። እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል። በማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁ፣ እና እስኪ መጀመሪያ ስለ መጽሐፉ ንገረኝ። ምን አይነት ታሪክ ነው በውስጡ የያዘው? ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው ምትኖረው፣ እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው። የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴ ብለው ስለ አገራችሁ ወይ ስለ አባትና እናት አገራችሁ ተናገሩ ተብላ ጨንቋታል፣ ታቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጀምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱን እሱንም አስገባሁት። ከዛ መጨረሻ ላይ አያትየዋ ጋቢ ስርአት አለች። ይሄ ጋቢ በጣም የሚገርም ጋርቢ ነው፣ ውሰጂውና እስቲ ምን እንደሚመጣ ታያለች ብላ አያት ጋር ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻ ስላለቻት ኢትዮጵያ ትሄዳለች ማለት ነው። ያ ሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚወስዳት። አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። ሁለተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል። እና እንደዚህ እያለ አገሩን በጠቅላላ እንድትጎበኝ ያረጋታል ማለት ነው። ጋቢው በጣም የሚደንቅ ሀሳብ ይመስለኛል። ምክንያቱም እንዳልሽው ልጅቷ ተወልዳ እዚህ ነው ያደገችው። ከዛ ደግሞ ስለ ማንነቷ የምትጠየቃቸው ጥያቄዎች አሉና ይሄ አብዛኛው እዚህ ተወልዶ አሜሪካ ብቻ ሳይሆን አውሮፓም ወይም ከኢትዮጵያ ውጭ የተወለዱ ሕፃናት ዕለት ተዕለት ሊገጥማቸው የሚችል ጉዳይ ይመስለኛል እና እንደ ከወላጆች መጽሐፉን ከነበቡ ሰዎች የደረሰች ምላሽ ምን ይመስላል? ልጆቻቸውን እዚህ ሀገር የወለዱ ወላጆች በጣም ነው እሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው፣ ልጄን ልጆቼን እና ራሳቸውን መጽሐፍ ውስጥ ያሉ ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን ሁሉን ነገር ያያሉ እና መጽሐፉን በጣም ነው የሚወዱት፣ ደጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ እማየ የሚለውን ቃል ስላየች ነው። ስለዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ። እንግዲህ ከሌላ ምን አይቻለሁኝ፣ በዚሁ በየኛ ታሪክ ውስጥ ፊልሞች፣ በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግሥት ጣይቱ የመሳሰሉ ታሪኮችን በአጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ ማይቻለሁና፣ እስኪ ስለዚህ ስራስ ንገሪኝ ውስጥ እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙ ግሩፕ ነበሩ። ኢትዮጵያን ነፃነት ለማውጣት ያደረጉትን እሱን እሱን ነው ያደረግ ነው። ደግሞ አንድ አይነት ነው። በቃ ልጆቹ ታሪካቸውን፣ ድንቅ ሰዎች ድንቅ ታሪክ እንዳለ ያንን ነገሮችም እንዲያቁ ማንነታቸው ስለሆነ እሱም ማለት ነው። እና በፊልም በጣም ብዙ ነገር ይማራል ሰው እንኳን እና ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው፣ እና እና የበለጠ ደግሞ ይላዩታል እና ይማራሉ በማለት ነው። እንዳየሁት መጽሐፉ በእንግሊዝኛ ነው። ምናልባት በአማርኛ ተተርጉሞ ያሉ አማርኛ ተናጋሪዎችም መጽሐፉን እንዲያነቡት የማድረግ ሀሳብ ሳለ? አዎ፣ ሀሳብ አለ። ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን በአማርኛ ተርጉመነዋል፣ ግን እስካሁን አልታተመም። ግን ሀሳባችን እንደዛ ነው። አዎ፣ መተርጎም አለብን። ኢትዮጵያ በተለይ መጽሐፉን በጣም የሚፈልጉ ሰዎች ብዙ፣ በኢንስታግራም በፌስቡክ የሚጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ የትም ሀገር ያለው ሰው ዳውንሎድ አርጎ ለልጆቻቸው ማንበብ ስለሚችል እሱንም አስበናል። ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላቸ ለሕፃናቶች መጽሐፉን ለማንበብ አስባቸዋል። አዎ ወላጆች ይመጣሉ ልጆቻቸውን ይዘው ሁለቱንም መጽሐፍ ነው የማነብላቸው ሳንቆፋ ያለው የሀይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት ዲሲ መሀል ነው ያለው። ፕሮግራም አላቸው የልጆች ማንበቢያ ፕሮግራም። እነሱ ናቸው የጋበዙኝ እና በቃ ጋቤን ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት መጽሐፉን እና ብዙ ጊዜ ጥያቄ አላቸው አንዳንዶቹ መጽሐፍ መጽሐፍ ይፈልጋሉ። እና ከማንነት ጋር የተያያዘ ጥያቄ በጣም ፈታኝ ጥያቄ ነው። እና ይሄ እናንተ እያሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ፣ ይሄ የመገንጠል ስሜትን ምን ያክል ይሞላል? በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል ለልጆቹ እዚህ ሀገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ ያረጋል ብዬ እመኛለሁ። መልካም እድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። I wanna leave it all behind For my lady love I used to run around without a clue, cool, just trying to have fun. I never thought I'd meet someone like you. Yeah But then you came from out of nowhere and caught me with your stare and now my carefree days are through. Baby, we American broadcome being a VO. Abraction of the good name is I'm going to say well then come shit on lach. And I don't wanna go if you're not along for the ride. I used to be so free, but now my hands are tied. And I don't want you to let me go. Oh no. Every town that I go to, I find myself alone.